በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣይ ከተማ አስተዳደር ከራቆሬ ከተማና ዙሪያው አካባቢዎች ከትናንት ምሽት ጀምሮ እስከ ጠዋት የዘለቀ በከባድ መሳሪያ የታገዘ ጥቃት መካሄዱን የወረዳው አስተዳደር አስታወቀ። ወረዳው በቅርቡ ከኦሮሞ ብሔረሰብ ጋር በሚያጎራብቱ አካባቢዎች በተፈጠረው ግጭት ከቤት ንብረታቸው የተፈናቀሉ ነዋሪዎችን ለማቋቋም ጥረት እያደረግኩ ነው ባለበት ወቅት ጥቃቱ መሰንዘሩ ለሌላ ሰብአዊ ቀውስ የሚዳርግ ነው ይላል። በጥቃቱ የሞቱና የቆሰሉ ንጹሐን ስለመኖራቸው እየተነገረ ነው። መስፍን አድራጌ ዝርዝር ዘገባ ልኮልናል። ትናንት ከምሽቱ ሁለት ሰዓት ጀምሮ በከባድ መሳሪያ የተደራጁ ታጣቂ ኃይሎች በአጣዬ ከተማ ላይ ጥቃት መሰንዘራቸውንና ጥቃቱም እስከ ጠዋት መዝለቁን የኤፍራታና ግድም ወረዳ አስተዳዳሪ ደምሰው መሸሻ ተናግረዋል። መከላከያ ነበረ መከላከያ ላይ ጭምር ነው ሲጠቁ ሰው ሲነጋ ነው። መከላከያ እንግዲህ ያው እርምጃ ውስጥ አሁን ትንሽ ረፍት ፋታ ያገኘ ነው ማለት ነው። ጥቃቱ ካጣ የከተማ ተሻግሮ አጎራባች ቀበሌዎችና ከተሞች ላይ መቀስቀሱን ገልጸዋል። ከገጠሩ ዙሪያ ደግሞ እስቲል አሁን ድረስ ቀራጦሪ ከተማ አካባቢ ላይ እያለ አሁን ድረስ ጠዋት አስራ ሁለት ሰዓት ጀምሮ አለን ያው መከላከያና ፌዴራል ተልኳል። አሁን ግን አልቆመ። በምን ምክንያት የሆነ የተቀሰቀሰው? ምንም ምክንያት የለም። ከባለፈው ጋር እየተያያዘ ነው። በሰውና በንብረት ላይ የደረሰ ጉዳት ይኖር ይሆን እንግዲህ ገና ነው። ከአካባቢው ያገኘሁት መረጃ ነው። ብለው አስተዳዳሪው በሰጡት ጥቆማ፣ በጥቃቱ ሁለት ሰዎች የመቁሰል አደጋ ደርሶባቸዋል። የአንደኛው ሕይወትም በአሳሳቢ ደረጃ ላይ ይገኛል። ተኩሱ ረገብ ቢልም በሕዝቡ ዘንድ ከፍተኛ ስጋትና አለመረጋጋት እንደሚስተዋል ከአስተዳዳሪው ማብራሪያ ለማወቅ ተችሏል። ለም ሰው እንደባለፈው አካባቢውን ለቆ ወደ ገጠሩ ወጥቷል እና አካባቢው ጸጥ ብሏል። ያው መከላከያና ሚሊሻ ብቻ ነው ከተማ ላይ የሚታየው ሌላ ነገር የለም። ትራንስፖርትም ቆሟል ማለት ነው ቆሟላ የለም የፌዴራል መንገድ ትራንስፖርት ቆሟል ከሳምንታት በፊት በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ ዞኖች አጎራባች ወረዳዎች ላይ በተቀሰቀሰ ግጭት ከሁለቱም ወገኖች የሰው ህይወት ማለፉን የአካል ጉዳት መከሰቱን ንብረት መውደሙንና ሰዎች ከቀያቸው መፈናቀላቸውን የሁለቱም ዞኖች አመራሮች በተለያዩ ጊዜያት ለመገናኛ ብዙሀን ገልጸዋል የተፈናቀሉትን መልሰን ለማቋቋም ጥረት እያደረግን ባለንበት ሰዓት የጥቃት መሰንዘሩ ነዋሪው ለሌላ ዙር መፈናቀል እንዳይደረግ ያሰጋል ብለዋል የፍራታ ድም ወረዳ አስተዳዳሪ በቅርቡ በተቀሰቀሰው ግጭት ስድሳ ሺህ የሚደርሱ የወረዳው ነዋሪዎች ተፈናቅለው እንደነበርና ከእነዚህም አርባ ሺህ የሚጠጉትን ወደ ቀያቸው ለመመለስ ጥረት እየተደረገ መሆኑን ጠቅሶ የአሜሪካ ድምጽ ሬዲዮ ከቀናት በፊት መዘገቡ ይታወሳል። በተመሳሳይ ሁኔታ ካአራቆሪ ከተማ ላይም በከባድ መሳሪያ የታገዘ ጥቃት ተሰንዝሮ እንደነበር እና ከተማዋን ለጊዜው ከጥቃቱ መከላከል ቢቻልም በአቅራቢያው በሚገኙ ቀበሌዎች የተኩስ ልውውጥ እንደሚሰማ አስተያየታቸውን ያደረሱን የከተማዋ ነዋሪ ገልጸዋል። ካለውበት አስቸጋሪ ውጥረት አንጻር የሚጠቀስ ጉዳት ሊደርስብኝ ይችላል ያሉ አስተያየት ሰጪ፣ ቢያንስ ሁለት የሚያውቋቸው ሰዎች መሞታቸውን ጠቁመዋል። ካራቆሬንና ጣዬ ከተሞችን በሚያጎራብቱ የአርጡማ ፎርስ የወረዳ አካባቢዎችም አልፎ አልፎ ተኩሶች እንደሚሰሙና ውጥረት መንገሱን ከሰዓት በፊት በስልክ ያናገርኳቸው የወረዳው አስተዳዳሪ አህመድ ኢብራሂም ተናግረዋል። ሁለት ወገኖች አንዱ ሌላውን በግጭት ቀስቃሽነት ሲከሱ ይሰማሉ። ከሰሜን ሸዋ በኩል ጥቃቱን እየሰነዘረ ያለው ኦነግ ሸኔ ነው። ጥቃቱም ድንበር ተሻግሮ በገዛ ቀያችን ላይ ነው ሲሉ ከኦሮሞ ብሔረሰብ በኩል ደግሞ በአካባቢው ኦነግ ሸኔ የሚባል የታጠቀ ኃይል የለም ይልቁንም የታጠቁ የአማራ ተወላጆች ናቸው ጥቃት የሰነዘሩት ይላሉ። በአካባቢው የክልሉን ልዩ ኃይል ጨምሮ የፌዴራል መከላከያ ሰራዊት ቢሰፍርም አዘናግቶና ጊዜ ጠብቆ በሚሰነዘር ጥቃት የንጹሐን ሕይወት እየተቀጠፈ መሆኑን ከስፍራዎቹ የደረሰ መረጃ ያመለክታል። ደሴ ባጣዬ ወደ አዲስ አበባም ሆነ ከአዲስ አበባ ባጣዬ ወደ ሰሜኑ የአገሪቱ ክፍል የሚደረግ ጉዞ ዛሬ የተቋረጠ ሲሆን የህዝብ ማመላለሻ አውቶቡሶች ከደሴ መካነ ሰላም በመርጡ ለማርያም በኩል ተሻግረው ወደ አዲስ አበባ ለመዝለቅ ተገድደዋል። ይህም አራት መቶ ኪሎ ሜትር የሚርቀው የአዲስ አበባ ጉዞ ላይ ሁለት መቶ ሀምሳ ሰባት ኪሎ ሜትር እንዲጨምር ያስገድደዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።